ጋቢናቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ጉዞ የፕሬዝዳንት ባራክ ኦባማን የስንበት ንግግር ተሰናባቸው። የዩናይትድ ስቴትስ ፕሬዝዳንት ለስምንት ዓመታት የመሯቸውን አሜሪካውያን በምስጋና ሲሰናበቱ የተከታተሉ በርካታ ኢትዮጵያውያን ወጣቶችንም አነጋግረናል። ፕሬዚዳንት ባራክ ኦባማ አይነት ነገር በዌስተም ዴሞክራሲ ላይ ትልቅ ስልጣን በአለም ላይ በጣም ትልቅ የሚባል ስልጣን ነው። ያንን ስልጣን አመስግኖ ከስልጣን መውረድ እና እንደዛ አይነት ፊሽ አድርገው ሲወርዱ ማየት እጅግ በጣም የሚያስቀና ነው። የኢትዮጵያውያን ጋዜጠኞች የሰጡትን አስተያየት ሰምተናል። እንግዲህ ከእናንተም አስተያየቶቻቸው እንቀበላለን ፌስቡክ አት ቪ አማሐሪክ ላይ በኢትዮጵያ ደግሞ በሀገሪቱ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ዘላቂ መፍትሄ ያስፈልጋል ያሉ የኢትዮጵያ ሃይማኖት መሪዎች ጉባኤ በዛሬውም ውለት ቀጥሏል። ዝርዝሩን ከአዲስ አበባ እንደደረሰ እናቀርባለን። በሌላ ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሳምንቱ መጀመሪያ ያደረጉት ንግግር የሀገሪቱን ወቅታዊ ሁኔታ ያላገናዘበ ነው ሲሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገለጹ። ዘላቂ መፍትሄ እንፈልግ የምል መንፈስ አላይሁባቸውም። በትላንትናው ዕለት የጀመርነው ነው ውይይት ዛሬም ይቀጥላል። የጋቢና እንግዳችን በ1992 እንደ ኢትዮጵያ አቆጣጠር ማለት ነው በኤች አይቪ ኤድስ በሽታ የተያዘው መስፍን ፈይሳ ነው። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አሁን የጋቢናን ዜና የምንሰማበት ሰዓት ላይ ደርሰናል። አጠርላሉ የምሽቱ ዜናዎች ደግሞ ጽዮን ግርማ አብሬያችሁ ቆያለሁ። ከአስር ቀናት በኋላ ስራቸውን አጠናቀው እንደ ማንኛውም ሰው መደበኛ ኑሮን የሚጀምሩት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንትና ምሽት ባደረጉት የመሰናበቻ ንግግር በስልጣን ዘመናቸው ያከናወኗቸውን ተግባራት አጉልተው አሳይተዋል። የአሜሪካ የዴሞክራሲ ሂደት ላይ ከተጋረጡ የሕዝብ መከፋፈልና የፖለቲካ ጥላቻ ሕዝቡ እንዲጠበቅም መክረዋል። ፕሬዚዳንቱ ንግግራቸውን ያጠናቀቁት ከሳምንት ከስምንት ዓመታት በፊት ባደረጉት የድል ንግግራቸው የያዙትን መርህ ይቻላል፣ ችለነዋል በሚል መልእክት ነበር። ፕሬዚዳንቱ በመጪዎቹ ላይ መቻቻል እንዲኖር ጠይቀዋል። ሙስሊም አሜሪካውያንን ማግለልን እንደሚያወግዙም አስታውቋል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረን መደበኛ ሰዓት ይዘን እንመለሳለን። የሶማሊያ ፓርላማ የህግ መምሪያውን አፈ ጉባኤ ዛሬ መረጠ። ሲጓተትና በድምጽ ግዢ ክሶች ተጠልፎ የቆየው ፓርላማ ለእንዲህ አይነት ከፍተኛ ቦታ ሰው ሲመርጥ ይህ የመጀመሪያው መሆኑ ነው። አፈጉባኤው መሐመድ ኦስማን ጃዋሪ የተመረጡት ከ 259 የፓርላማው አባላት ድምጽ በመጀመሪያው ዙር ድምጽ አሰጣጥ 141 አግኝተው መሆኑ ታውቋል። የመሐመድ ኦስማን የቅርብ ተፎካካሪ የሆኑት አብዲ ራሲጅ መሐመድ አዲግ 97 ድምፅ አሸንፈዋል። የዛሬው ምርጫ ይካሄዳል ተብሎ ታስቦ የነበረው ባለፈው ነሐሴ 14 ቢሆንም እንዲሁም ችግር የበዛበት የተባለው የእንቅስቃሴዎች ምርጫ እንዳጓተተው ተነግሯል። የመን ውስጥ እየተካሄደ ባለው ጦርነት የ1400 ህጻናት ህይወት መጥፋቱንና ከ2000 በላይ ትምህርት ቤቶች መዘጋታቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው ሪፖርት አስታውቋል። ከተዘጉት ትምህርት ቤት አንዳንዶቹ የተፈናቃዮች መጠለያ መሆናቸውንም ዩኒሴፍ ገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ከአስር ቀናት በኋላ ከዋይት ሃውስ ቤተ መንግስት የስምንት ዓመት አገልግሎታቸውን ጨርሰው እንደ ማንኛውም አሜሪካዊ ዜጋ ኑሯቸውን ይጀምራሉ። የአሜሪካው ፕሬዝዳንት ባራክ ኦባማ የስልጣን ዘመናቸውን የመሰናበቻ ንግግር ለመላው የሀገሪቱ ዜጋ አድርገው ነበር ትናንት ምሽት። ፕሬዚደንቱ በትናንት ማታው ንግግራቸው ባለፉት ስምንት ዓመታት በስልጣን ባገለገሉበት ወቅት ያከናወኗቸውንን ስኬቶች አጽንዖ ሰጥተው ገልጸዋል። በመቀጠልም የአሜሪካውያንን የዴሞክራሲ ሂደት ላይ የተጋረጡ የህዝብ መከፋፈልና የፖለቲካ ጥላቻ ህዝቡ መጠበቅ እንዳለበትም አስረግጠው ተናግረዋል። የቪኦኤ ዘጋቢያችን ሪቻርድ ጊ የገለጸውን የላከውን ዘገባ መስታወት አድርገው ይዛለች። ከሁለት አስርተ አመታት በፊት የፖለቲካ ህይወታቸው በተጀመረበት በቺካጎ ከተማ የፕሬዝዳንት ባራክ ኦባማን ንግግር ለመስማት በርካታ አሜሪካውያን ታድመው ነበር። በኖርኩበት መገኘት ያስደስታል። አመሰግናለሁ። ፕሬዝዳንቱ እንዳሉት ዩናይትድ ስቴትስ እሳቸው ስልጣኑን ከመረከባቸው በፊት ከነበረው አሁን የተሻለ ደረጃ ላይ የምትገኝ ሀገር መሆኗን ተናግረዋል። ከስምንት ዓመታት በፊት አሜሪካ ከገባችበት የምጣኔ ሀብት መዳከም ማጥ ትወጣለች ብዬ ብነግራችሁ በመኪና ኢንዱስትሪ ላይ የነበረውን ፈተና ዳግም እንደምናሻሽለው፣ ስራ አጥነትን ለመቅረፍ የተፈጠሩት አዳዲስ የስራ ዘርፎች፣ በታሪካችን ለመጀመሪያ ጊዜ ከኩባንያው ጋር የከፈተው አዲስ ግንኙነት ምዕራፍ፣ ያለምንም የጦር መሳሪያ ከኢራን ጋር የነበረውን የኒኩሌር የጦር መሳሪያ ቅድ ማክሸፋችንን፣ በመስከረም ወር 2011 በኒውዮርክ አሸባሪዎች ላደረሱብን አሳዛኝ አደጋ በመስከረም ወር 2001 በኒውዮርክ አሸባሪዎች ላደረሱብን አሳዛኝ አደጋ ለጠላቶቻችን የሚገባቸውን ቅጣት መስጠታችንን፣ በተመሳሳይ ፆታ የጋብቻ መብት መስጠታችን፣ እንዲሁም ከ20 ሚሊዮን ለሚበልጡ ዜጎቻችን ተመጣጣኝ የጤና ኢንሹራንስ እንዲያገኙ ማድረጋችንን ብነግራችሁ እይታችንን ትጠራጠሩ ነበር። የሰራነው ከተጠበቀው በላይ በስኬት የተሞላ መሆኑን እናንተው ታረጋግጣላችሁ። በአሁኑ ወቅት በሀገሪቱ ያለውን የፖለቲካ ክፍፍል አስመልክተው ፕሬዝዳንቱ ሲያስጠነቅቁ አሜሪካውያን አንዱ ከሌላው በጋራ የሚያስማማቸውን መሰረት እንዲፈልጉ ተማጽነዋል። ዲሞክራሲ አንድ ወጥ መሆን የለበትም ነገር ግን የመሰረታዊ አንድነት ስሜት ያስፈልገዋል ብለዋል። የዩናይትድ ስቴትስ ዲሞክራሲ በርካታ አደጋዎች ተደቅነውበታል ያሉት ፕሬዚዳንቱ የምጣኔ ሀብትና የዘር እኩልነት መዛባትን ጠቅሰዋል። እያንዳንዱ የምጣኔ ሀብት ችግር በታታሪ ሰራተኛ መካከለኛ ገቢ ባለው መደብና የማይገባቸውን በሚጠይቁ ህዳጣን መካከል የሚደረግ ፍልሚያ ተደርጎ ከታየ፣ ከሁሉም አይነት የሆኑት ሰርቶ አደሮች ፍርፋሪ ላይ ሲራኮቱ፣ ባለጸጎች ደግሞ የየራሳቸውን ዋሻ እያጠሩ ጥጋቸውን ይዘው ይቀመጣሉ ማለት ነው። ሆኖም ፕሬዝዳንቱ ሀ ብለው የመሪነቱን ቦታ ከያዙበት ጊዜ ይልቅ ዛሬ ስለ አሜሪካ የበለጠ ተስፋ እንዳላቸው ተናግረዋል። ዜጎች በዲሞክራሲያዊ ሂደቱ ለመሳተፍ ወደ ኋላ እንዳይሉም ፕሬዝዳንቱ ተማጽነዋል። ሀገራችን የተመሰረተችበት ሰነድ ውስጥ የተቀመጠውን ያንስ ሴት ጠበቅ አድርጋችሁ እንድትይዙ እጠይቃችኋለሁ። የአንባሮችንና የባሪያ ፍንገላ አስወጋጅ ታጋዮችን በሹክሹክታ የተመካከሩበት እምነት መጤው ነባሩ ለፍትህ ተሟጋቹ አብረው የዘመሩለትን መንፈስ በባዕድ ሀገር መሬት ደግሞ ጨረቃ ላይ ባንዲራችንን ያውለበለቡ ጀግኖች ያረጋገጡትን ታሪኩ እስካሁን ባልተጻፈለት በእያንዳንዱ አሜሪካዊ ልብ ላይ የተጻፈ እምነትን አጥብቃችሁ እንድትይዙ እማጸናለሁ። አዎን እንችላለን! አዎን እንችላለን! ይቻላል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ያደረጉትን ንግግር አስመልክቶ እናንተስ አስተያየት ካላችሁ አስተያየቶቻችሁን በፌስቡክ እየተቀበልን ነው። አት ቪኦኤ አማሪክ ላይ አስተያየቶቻቸውን አድርሱን። ወደ ኢትዮጵያ ደግሞ ጽዮን ግርማ ደውላ አነጋግራ ነበር። ተሰናባቹ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በትናንትናው ዕለት የስልጣን ዘመን የመጨረሻ የመሰናበቻ ንግግራቸውን ከ20 ዓመት በፊት የፖለቲካ ሕይወታቸውን በጀመሩበት ከተማቸው ቺካጎ ውስጥ በርካታ ሰዎችና የስራ አጋሮቻቸው በተገኙበት አድርገዋልና፣ ይህ ንግግራቸውን በቀጥታ ስርጭት ሲተላለፍ ነበር። ይህን የፕሬዚዳንቱን ንግግር አስመልክቶ ሁለት ወጣቶች አስተያየታቸውን እንዲሰጡኝ መስመር ላይ ጋብዣለሁ። ሁለቱም ጋዜጠኞች ናቸው። ኤልያስ መሰረት የአሶሽየትድ ፕሬስ የኢትዮጵያ ወኪል ዘጋቢ ነው። ዮናስ አቤ ደግሞ የሪፖርተር ጋዜጣ ዘጋቢ ነው። ሁለቱም ይህንን የፕሬዚዳንቱን ንግግር ተከታትለውታል። ፕሬዚዳንት ባራክ ኦባማ ካደረጉት ንግግር ውስጥ ምን የሚስብ ነገር አሊያም እንደው የሚያስቀና ወይም ደግሞ ለስሜታችሁ የቀረበ ነገር አገኛችሁበት? ከኤልያስ ልጀምር። አመሰግናለሁ። እኔ በጣም ለየት ያለ ነገር እንደው በጣም የሚሰሩን ያገኘሁት ያው እንግዲህ አፍሪካ ውስጥ ነው የምንኖረው እኛ ኢትዮጵያ ውስጥ ነው እኔና ዮናስ የምንኖረው ያው ብዙ መሪዎች እንዳየነው በቅርቡ ጋምቢያ ውስጥ፣ ሌላ ደግሞ ብሩንዲ እንደውም በተወሰነ መልኩም እኛ ሀገር ኢትዮጵያና ኤርትራ ውስጥም ሌሎች አመጋገሮችም እኔ እመራለሁ እኔ ካልመራሁ ሌላ ምራት የለበትም የሚል ሚል አስተሳሰብ እና ያለንና እንደ ፕሬዚዳንት ባራክ ኦባማ አይነት ነገር በዌስተርን ዴሞክራሲ ላይ ትልቅ ስልጣን በአለም ላይ በጣም ትልቅ የሚባል ስልጣን ነው። ያንን ስልጣን አመስግኖ ከስልጣን መውረድ እና እንደዛ አይነት ፒሽ አድርገው ሲወርዱ ማየት እጅግ በጣም የሚያስቀና ነው። ሌላው ደግሞ እንደምናውቀው ፕሬዚዳንት ኦባማ ከሁለት ሺ ስምንት ስልጣን ላይ ከመጡበት ጀምሮ እንደውም ቀደም ብሎም ሁለት ሺ አራት ላይ ለሴኔተርነት ሲወዳደሩ ጀምሮ ሆፕ ወይም ተስፋ የሚለውን ነገር ነው ዋናው የመወዳደሪያና ፎካል ፖይንታቸው አድርገው የነበረው እና ይሄ ፕሪንስፕላቸው በትክክል ሰርተዋል ብዬ አስባለሁ። በጣም አመሰግናለሁ ስ የሆነ ሀሳብ እንደው ምን የተለየ የሚስብ ነገር አየህበት ከፕሬዚዳንት ባራክ ኦባማ የመጨረሻ ንግግር? ፕሬዚዳንቱ ለህዝብ ያላቸውን ከበሬታ ለመራጭ ህዝብ እታች ድረስ መግለጽ የሚገባቸውን ነገር ገልጸው ለህዝብ ያላቸውን ፍጥራት ይሰውበታል ነገር ነገር ነው። ሁለተኛ ደግሞ አሁን ቢሆን በአብዛኛው ንግግራቸውን ስንመለከት ከሞላ ጎደል የሚያጠለጥነው በዲሞክራሲ ሚጠለጠለበትና በዲሞክራሲ ላይ ያላቸውን ከበሬታ ያሳዩበት በመሆኑ አንጻር ምናልባት በአብዛኛው የአፍሪካ መሪዎች ያልተለመደ አይነት በመሆኑ አንጻር ለየት ያለ ነው ብዬ ወስዳለሁ። ሁለተኛ ደግሞ እዛ ልናስተውል የሚገባል አንድ ፖይንት ነገር አለ። ኮንስቲቱሽን ምናምን ለአገር ወይ ደግሞ ህዝብን ለመምራት ከሚኖረው ፋይዳ በላይ ደግሞ ከኮሚሽን በላይ ሕዝብ የተለያየ ስልጣን እንዳለ ያስበለበት። እሺ፣ ሁለታችሁንም በጣም አመሰግናለሁ። አመሰግናለሁ። እንግዲህ የኢትዮጵያው ጠቅላይ ሚኒስትር የኢትዮ ምድር ባቡር ፕሮጀክት አካል የሆነው እና ከደዋሌ ጅቡቲ የሚደርሰው የባቡር ፕሮጀክትን በትናንትና እለት መርቀዋል። ሳምንታት የሚፈጁ ጉዞዎችን በአንድ ቀን ያሳጥራል በሚል ተስፋ የተጣለበት የኢትዮጵያ የምድር ባቡርን መርቀው የከፈቱት ጠቅላይ ሚኒስትር የሚከተለውን አስተያየት ሰጥተዋል። ባቡሩ ውስጥ በራሱ ወደ ከአንድ ሺህ በላይ ሰው ነው ያለው። ግማሹ ኢትዮጵያዊ ግማሹ ጅቡቲያዊ ነው። ምን ያክል ተቀራርበን በዚህ ባቡር ውስጥ እንደምንጓዝ ታያለ። አገራችንም እንደዚህ ተያይዘን ነው የምንጓዘው። የጅቡቲ ማደግ የኢትዮጵያ ማደግ ነው። የኢትዮጵያ ማደግ የጅቡቲ ማደግ ነው። እኛ ተያይዘን ነው የምናድገው። የኢትዮጵያው ጠቅላይ ሚኒስትር የሰጡት አስተያየት ነው። እናንተስ ምን ትላላችሁ? ፌስቡክ ላይ ቪኦኤ አምሐሪክ አስተያየቶቻችሁን ስጡን። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ እንግዲህ በሳምንቱ መጀመሪያም ላይ የሀገሪቱን ጠቅላላ ሁኔታ አስመልክቶ ንግግር አድርገዋል። ከወቅቱ የመድረክ ፕሬዚዳንት ፕሮፌሰር በየነ ጴጥሮስ ጋር በሀገሪቱ የፖለቲካ ጉዳዮችም ለመነጋገር በተናጠል መወያየታቸውን የገለጹበት ሁኔታ ነበረ። ዛሬ ከመድረኩ ሊቀመንበር እንሰማለን። መለስካቸው አማሃ ዝርዝር አለሁ የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከትናንት ወዲያ ጠቅላይ ሚኒስትር ሀይለማርያም ደሳሌ ለውጭ ሀገር ጋዜጠኞች የሰጡትን መግለጫ በአጠቃላይ ሲመለከቱት ሀገሪቱ ያለችበት ሁኔታ አስቸኳይ መፍትሄዎችን የሚሻ መሆኑን ያገናዘበ አይደለም ብለዋል። በሳቸው አባባል ንግግራቸው ሁልጊዜም ለመስጠት ከመታደል ተነስተው የሚናገሩ የቀረው የኢትዮጵያ ህዝብ ደግሞ ለመቀበል የተዘጋጀ የሚመስልና በዚህ ሂደት ውስጥ ሐሳቡ ምንም ቦታ የሌለው እንደሆነ የሚያሳይ ይመስላል ሲሉም ያብራራሉ። ግንዛቤያቸውንም ሲያስረዱ ፕሮፌሰር በየነ ይህን ብለዋል። እኔ ተገነዘብኩት አንደኛ፣ ያው በጠቅላይ ሚኒስተሩ የሚመራው መንግስት እንደው በጣም ተደላድሎ የተዝናና መሆኑን ነው የሚያሳየው ምንም አይነት የወቅቱን ሁኔታ እናረጋጋ፣ መተማመን ላይ እንድረስ፣ ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም። በእነሱ በኢህአደግ እይታ ስለ ስኬቶቻቸው ነው ሲያወሩ የነበሩት። እንግዲህ የህዝብን ህይወት ነቅቶ ያላረጋጋ ስኬት በተዝናና መልክ ሲያስረዱ ሲያስፋፉ ነው ያዳመጥኩትና እኔ ይሄ ላክ ኦፍ አርጀንሲ ያጣዳፍነት ይ ያለ ነው። በአጣዳፊ ነው። ጊዜውም አስቸኳይ ጊዜ አዋጅ አይደለም ምንድን ነው እና ኑሮችንም አጣዳፍነት ያለው ነው። አዋጁም አስቸኳይ የተባለው እኮ ሁኔታው አጣዳፊ ስለሆነ ነው። እዚ ይህንን አጣዳፊ ሁኔታ ብዙኃኑን ሕዝብ በሚያሳምን ደረጃ ለመለወጥ ሲተጉ አላየውም። ሲተጉ የሚያሳይ ንግግር አይደለም። ፕሮፌሰር በየነ ጴጥሮስ ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በግል ባነጋገሯቸው መሰረት ከተቃዋሚዎች ጋር በሀገሪቱ ፖለቲካዊ ችግሮች ዙሪያ ለመነጋገር የተያዘው እቅድ እንዳለ መሆኑን ገዢው ፓርቲ ዝግጅት ያደረገ መሆኑን ቢገልጹም ዘግይቷል ነው የሚሉት ዘግይተዋል ዘግይተዋል። ይህንን ሁሉ በጣም ግልጽ ነው። የታወቀው ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ምህዳር ጥያቄ ነው። ህዝቡን እኮ ያስነሳው። ፖለቲካችንን በምንተማመንበት ደረጃ ላይ ብናደርስ ይህ ሁሉ ከቁጥር ውጭ የወጣ እምብታም ግርግር ምንም አይኖርም። ምክንያቱም ይህንኑ የተማመንበትን እንትን ተጠቅመን እንቀይረዋለን ኢህአዴግን ቆይ ምርጫ ጠብቅ ነው ህዝቡ ማለት የነበረበት እንጂ ተቆጥቶ መውጣት አልነበረበትም። ቆይ የምትቀጥለው ምርጫ በሱ ነው ምንቀጣ ህዝቡ ኮታ አይሉ እቺ ድምፅ ነች እኮ የሰለጠነው አንተኑ መሳሪያ እሱ ነች በሱ ነው መንቀጣ የምልበት እንትን መንፈስ እንዲኖረው ዚ ላይ የምተማመንበት ደረጃ ላይ ይህ ድረስ ነው እኮ የምንለው። ይህች ነች ጥያቄዋ፣ ቁልፏ። ህዝቡ ድምፅ ዋጋ ቢስ ሆኗል። ዝግጅታችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሙሉ ዘገባውን ደግሞ በድረገጻችን ቪኦኤ ኒውስ ዶትኮም ስላሽ አማሪክ ላይ ማግኘት ትችላላችሁ። አሁን በቀጥታ በትናንትና ሁለት ወደ ጀመርነው ነው እንግዳችን የጋቢና እንግዳችን እናልፋለን። መስፍን ፈይሳ በ1992 ከኤች አይ ቪ ኤድስ ጋር እንደሚኖር ያወቀ ኢትዮጵያዊ ነው። በመጀመሪያ ደግሞ በህዝቡ ዘንድ ግንዛቤ ለመፍጠር ከተንቀሳቀሱ ቡድኖች መካከል አንዱ ነው። ከሱራፌል ሽፈራው ዲጄ ፋቱ ጋር ያደረገው ቆይታ ክፍል ሁለትና የመጨረሻው በጣም ጥሩ አሁን ወደ ሁለተኛው ምዕራፋችን ስንገባ እንግዲህ በፊት ኤች አይ ቫይረስ ብቻ ነበር የምዋጋው አሁን ደግሞ ሌላ ቫይረስ አለ የምዋጋው ብለህ ሶሻል ሚዲያ ላይ ሌላኛው ቫይረስ ደግሞ ምንድን ነው ንገረኝ እስኪ በፖለቲካ ስም ከሀገሬ ስለተሰደርኩ የፖለቲካው ቦታ ይህል ነበረ ኦሮሞዎችም ሲሰበሰቡ እነሱ ጋር መሄዳለሁ ኢትዮጵያ የሚሉት ሰዎች ጋም ለመሰብሰብ ይሄዳለሁ ኦሮሞ ኮሚኒቲ ሲባል ሌላ አገር ነው የሚመስለኝ ለኔ። ምክንያቱም ኮሚኒቲ ትልቅ ነው፣ ኮሚኒቲ ትልቅ ነው። ኢትዮጵያ ኮሚኒቲ ስትል ሌላ አገር፣ ኦሮሞ ኮሚኒቲ ሲባል ሌላ አገር ነው። ይሄ የመጀመሪያው ያስደነገጠኝ ነበረ፣ ምኒሶታ ስገባ ማለት ነው። እንዴት አንድ አገር ህዝብ ሁለት አገር ኮሚኒቲ ይኖረዋል የሚል ጥያቄ ከራሴ ጋር ይጣላ ስለነበረ፣ እዛ ሲሄድ ሰው ስርዓትን ሳይሆን ማህበረሰብን ነው መጥላት ያየሁት። ከዛ እንግዲህ አጋጣሚውን ረዥም ጊዜ ውስጥ ዝም ብዬ አለፍ አለፍ ብሎ ስለ ኢትዮጵያዊ፣ አንድ መሆን እኛ አንድ ቤተሰብ እንደሆን፣ እኛ አንድ ማህበረሰብ እንደሆን፣ በስርዓቶች ግን ይክበድ ይነስ፣ ሁላችንም ተበዳዮች እንደሆንን በተለያየ በፌስቡክ ፔጅ ላይ ፖለቲካዋን ጠቅ እያረኩ ዝም እል ነበረና መጨረሻ ቀን እንግዲህ የፈይሳ ሌሊሳ ፕሮግራም ሚኒሶታ ላይ ሲጋበዝ፣ የመጀመሪያው ሴሬሞኒው ላይ የአሜሪካ ባንዲራ ተጠርቶ ልጆች እያመጡ ይተክሉ ነበረና የአሜሪካ ባንዲራ መጥቶ ቆመ፣ ተጨበጨበ። የስቴት ሚኒሶታ ባንዲራ መጥቶ ቆመ፣ ተጨበጨበ። ከዛ የእኛ ምንድን ነው ሲባል የኦሮሞ የኦኔግ ባንዲራ መጥቶ ቆመ። እኔም እጠብቀው ደግሞ፣ እኔ ኢትዮጵያዊ ስሜት ነው ያለኝና እኔም የማውቀው ባንዲራ የኦኔግን፣ እዚህ መጥቼ ነው ያየሁት በአይኔ። ለእኔ ስሜት ውስጥ ያለው አምባሻ ሚኖርበት፣ አንበሳ ሚኖርበት፣ አካፋ ሚኖርበት፣ ዶማ ሚኖርበት እኔ አረንጓዴ ቢጫ ቀይዋ ባንዲራ በእኔ ኢትዮጵያዊነት ልብ ውስጥ አለች። ያችን ማየት እፈልግ ነበርና ሶስቱ ቆሞ ዝም ተባለ። ከዛ ብድግ አልኩኝና ሄጄ አክቲቪስቶቹ በጣም የሚያከብሩኝ እማቃቸው፣ አብረን የምንውል ስጠይቃቸው ባንዲራዋ እንዲሷ እንደማትቆም ነገሩ በጣም አዘንኩኝ። እኔ እኔ እኮ ኢትዮጵያዊ ነኝ እኔ እኮ ኦነግ ግባ አባል አልሆንኩም። ዋይ እኔ ስትፈልጉ ልሙጥ፣ ምንም የሌለበት ስትፈልጉ፣ የፌደራል አሁን ኢህአዴግ የሚጠቀምበት ስትፈልጉ፣ የዱሮ የመ አንበሳ አረንጓዴና ቢጫ ቀይ ባንዲራ ብቻ መቆም አለበት። እንደዛ አይነት ስሜት ያለን ኦሮሞዎች አለን። እኔ እንደዛ ነኝ። የራሳችሁን ፍላጎት ሰው ላይ ከጫናችሁ እናንተም የተለያችሁ አይደለም የሚል ንግግር ተናግሬ አልተቀበሉኝም። ስለዚህ ለካ ይሄ ዘረኝነት ቫይረስ፣ ስርዓት መቃወም ሳይሆን እርስ በራሳችን ነው እየተጠላላ ነው ያለነውና የዘረኝነት ቫይረስ የተረዱበት መንገድ ጥላቻ እንጂ፣ ዘረኝነት ማለት አንተ ራስን አትውደድ ማለት አይደለም። እኔን ግን አትጥላ ነው። ዘረኝነት ራስን ውደድ፣ ባህልን አክብር፣ ማንነትን እወቅ። እኔን ግን አትጥላኝ የእኔን ማክብር የእኔን ሙደድ አንድ ላይ መኖር እንችላለን። ዘረኝነት የተረዱበት መንገድ ብሔርተኝነትን የተረዱበት መንገድ ጥላቻ እንደሆነ ስለተገነዘብ ይህ አስተሳሰብ የጥላቻ በቤተሰብ መካከል ተከፍሎ እያደገ እየተኮተኮተ ከመጣ ዛሬ ቋንቋህን አልናገርም ብዬ ከጠላው ነጌ ካንተ ጋር አልበላም የሚለው ነገር ይመጣል። ነጌ ካንተ ጋር አልዞርም የምለው ነገርይህንን አስተሳሰብ ምን ያሳደግ ምን ያመጣው ይመስልል ፖለቲከኞች ያመጡ አስተሳሰብ የታሪክን ከፋፍለው አንዳንዶቹ በአቋራጭ ስልጣን ለማግኘት የሚጠቀሙበት የቅስቀሳ ስልታቸው ነው። አንዳንዶቹ ደግሞ የራሳቸውን ሕይወት ቢዝነስ ሊኖሩበት የሚቀሰቅሱ እንትን ነው። ኤች አይ ቪ ለእኔ ምሳሌ ነው። ትናንት ያገለለኝ ማህበረሰብ ያለማወቅ ነው። ኤች አይ ቪን ሲንረዳው የኢትዮጵያ ቴሌቪዥን ኤች አይ ቪን ለእኛ የገለጸበት መንገድ ኤች አይ ቪ በደሙ ያለውን ሰው እንዲፈራ አድርጎ ነው የተሰበከው። አዎ። ዛሬም ይሄ የዘረኝነት ቫይረስ እርስ በራስ እንድንጠላላ ነው ትውልድ እየተሰበከ የመጣ ስለዚህ ኤች አይቪ ኤድስ ከሰው ነው ወደ ሰው የሚተላለፈው ከአውሬ አይተላለፍም ከእንስሳ አይተላለፍም ከእንጨት አይተላለፍም ከሰው ነው ወደ ሰው ዘረኝነትም ከሰው ነው ወደ ሰው የሚተላለፈው ከከብት ወይ ከንፋስ ወይ ከመንገድ ላይ አይደለም የሚይዘን ሰዎች ሰብኮ ነው የሚያስተላልፉብንና ስለዚህ ሰው መሆን ለእኔ በቂ ነው ኢትዮጵያ ውስጥ ለመኖርና ይሄንን በውሸት ሰብኮ የለያዩን የፖለቲከኞች ሴራ የእኛ ፖለቲከኞች ጥሩ ነገርን ደብቀው መጥፎውን ነው ቀስሞ እያስተማሩ ያሉን። ዛሬ እኔ ላይ ባይደርስ ነገ ልጅ ልጆቼ ላይ የሚደርስ ይሄ የተሳሳተ መንገድ ነው ብዬ የራሴን አቋም ይዤ ማስተማር ጀመርኩ። መፍትሄው አሁን አንተ መፍትሄውን ምገረኝ ብልህ፣ አሁን እንዳንተ እንደ መፍትሄ ሀሳብ የምታቀርቦ ነገር ምንድን ነው? እኛ ዘር አሜሪካ ላይ ተበትነን ስንኖር በዘርን አይደለንም። ተመርጠን አሜሪካ የምንኖረው ሰው በመሆናችን የአገሪቷን ሕግና ደንብ አክብረን ትራኳ ውስጥ ነው የምንኖረው። ኢትዮጵያ ውስጥም በዘረኝነት የምናገኘው ትርፍ መጠላላት ስለሆነ ሁላችንም በአንድ አስተሳሰብ የማንም መብት የማይረገጥባት ኢትዮጵያን ፖለቲከኞቹ ሳይሆን ሕዝቡ ላይ መሰራት አለበት ብዬ ነው ማምነው። ፖለቲከኞች ሕዝብ ካልተቀበላቸው ፖለቲከኛ ብቻውን ጮ ይቀራል ህዝብ ያንን የተሳሳተውን አመለካከት ፖለቲካ ፓርቲ ሳይሆን አቋቁም የማስተምረው እንደ ኤች አይቪ ልክ ዘረኝነት መጥፎ ነው ብሎ ሁሉም ሰው ሁለት ምክንያቶች አሉት። አንደኛው በእግዚአብሔር ቃል የሚያምን ኢትዮጵያዊ፣ በአላህ ቃል የሚያምን ኢትዮጵያዊ በዘር ሰውን መጥላት አጸያፊ ነው። በምድር ላይ ደግሞ መከፋፈል ጉልበት ያሳጣል እንጂ አይጠቅምም። አንድነታችን ለክብራችን፣ ለኢትዮጵያዊነታችን ለኦሮሞም፣ ለአማራም፣ ለትግሬም፣ ለዘጠና ሚሊዮኑ ጉልበት እንጂ ኪሳራ የለውም። ስለዚህ በዚህ መልክ መብቴ ይመጣል ብዬ በማስተማር እንለወጣለን። የማህበረሰብ ለውጥ ያስፈልጋል ብዬ ነው መብቴ የማስበው። እባካችሁ የሚያጣላ ታሪክ አትጻፉብን። መለያየታችን አይጠቅመንም። መታረቃችን የሚደግፍ ፕሮፓጋንዳ ስሩልን እኛ እንደ ነጭና ሰርገኛ ጤፍ የማንለያዩ ህዝብ ነን። መልካችን አንድ ነው። አለባበሳችን አንድ ነው። አበላላችን አንድ ነው። እምነታችን፣ አከባበራችን አንድ ነው። አነዋር መስጊድና ራጉኤል መስጊድ በአንድ ህንፃ ነው ተጋርተው አብሮ ይኖሩት። ኢትዮጵያኖች እንደዛ ምሳሌ ነን። ስለዚህ ይሄንን ህዝብ ለግል ጥቅማችሁ ወይም ለነጌ ስልጣን ላይ ለምትቆዩ መቶ ዓመት ወይም ሺህ ዓመት ስለማትኖሩ አንድነታችንን የሚገነቡ ምሁሩንሁልን የሚል ትልቅ መልእክት አለኝ። ሁለተኛው ዛሬ ላደረሰኝ እግዚአብሔር ይህን መልእክት እንዳስተላልፍ ስላደረገኝ እግዚአብሔርን አመሰግናለሁ። ከኤች አይ ቪ ጀምሮ እስከ አሁን ደግፎኝ ሐሳቤን አጋርቶ እዚህ ላደረሱኝና ለተቃወሙኝም ኢትዮጵያኖች በልብ ከልብ በቪኦኤ አመሰግናለሁ። እሺ፣ መስፍን በጣም እኛም እናመሰግናለን። ስለ ጊዜ በአጭር ጊዜ ውስጥ መት ይሄንን ኢንተርቪው የሰጠህ እናመሰግናለን። ሌላ ቀን ደግሞ መት በደፊው በቪዲዮ አድርገህ እንደምንወያይ ተስፋ አደርጋለሁ። አመሰግናለን። Certain number, well, then some

የተባረከች መሬት የተቀደሰች ምድር የሰላም ደሴት አርጋት የተላበሰች ፍቅር የተመኘነው ይፉን ጸሎታችንን ስማን በሰላም አሳድረ በቸራው ለኒ። እንግዲህ የዛሬው ፕሮግራማችን በዚሁ የተጠናቀቀ ነው። ጸሐየ ዮሐንስ ቆንጆ ሙዚቃ አስደምጦናል። አሜን ብለን ሰምተነዋል። ፌስቡክ ላይ ደግሞ አስተያየቶቻችሁን ስጡን። ቪኦኤ አምሃሪክ ላይ በትዊተርም እንደዚሁ ጋቢና ቪኦኤ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸ ነው መስታወት አረቀው ና ኖክ ሰማ ጊዜርን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። ጉዟቸው የሰመረ ይሁን። መልካም ምሽት